ሰላም ለእናንተ ይሁን። ጋቢና ቪኦ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል በቃ ስለ ሀገር ፍቅር በደንብ አድርጎ ጠልቆ ያውቃል። ስለዚህ ለሀገሩ የትኛውን ነገር መሆን ይችላል። ያው የሆነውም ምንም ማስረጃ ያስፈልገውም እንዳይሆን ገብቷል። ሳክሪፋይስ ከመሆን ድረስ ነው ሆኗል። የመጨረሻው የሀገር መስዋዕትነት ሳክሪፋይ መሆን ነው። እስራኤል ከጋዛ ታጣቂዎች ጋር በገባችው ጦርነት ውስጥ ትውልድ ኢትዮጵያውያን ቤተ እስራኤላውያንም መስዋዕትነት እየከፈሉ እንደሆነ ተሰምቷል። ከዚህ ጉዳይ ጋር የተያያዘው ዘገባ በምሽቱ ይደመጣል። ሌሎችም ጉዳዮች የተካተቱበትን የዛሬውን ቅንብር ሀብታሙ ሲዩመራለው የምስልና የድምፅ ቅንብሩን ደግሞ የሚያስኬድልን ንጉሶ ታምሬ ነው። አብራችን አምሹ። ወደ ቀዳሚ መሰናዶ እንሻገር። ኢትዮጵያ በሰው ሰራሽና ተፈጥሯዊ ችግሮች ምክንያት ከትምህርት የራቁ ልጆች በትምህርት ቤቶች የሚያገኙትን ጥበቃና ከለላ ስለሚያጡ ለተለያዩ ጥቃቶች እንደሚዳረጉ ባለሙያዎች ከሰሞኑ ገልጸዋል። በዘንድሮው የትምህርት ዘመን በሀገር አቀፍ ደረጃ አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ መንግስት አስታውቋል። ባለሙያዎች ደግሞ ሁኔታው በአገሪቱ ማህበራዊና ኢኮኖሚያዊ ቀውስን ሊያስከትል እንደሚችል ለአሜሪካ ድምፅ ተናግረዋል። ገብረ ሚካኤል ገብረ መድን ከዚህ ጋር የተያያዘውን ዘገባ ያሰማናል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሀገር ውስጥ ብዙሃን መገናኛ በሰጡት ቃለ መጠይቅ በተጋመሰው ዓመት አምስት ሚሊዮን ተማሪዎች ከትምህርት ገበታ ውጭ እንደሆኑ አስታውቀዋል። ከእነዚህም ውስጥ ሶስት ሚሊዮኖቹ በግጭት በድርቅና በመፈናቀል ሳቢያ ከትምህርት መራቃቸውን ተናግረዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ መምህራን ማህበር ፕሬዚደንት ዶክተር ዮሐንስ በንቲም በልዩ ልዩ ክልሎች በርካታ ተማሪዎች ከትምህርት ገበታ መራቃቸውን ገልጸው የሚበዙትም በአማራ ክልል እንደሚገኙ አመልክተዋል። አማራ ክልል ነው ወደ 26 ሚሊዮን አካባቢ ተማሪዎች ከትምህርት ገበታ ውጭ መሆናቸውን ደርሶናል። በኦሮሚያ እስከ 720 አካባቢ በጎርፍ ምክንያት ለምሳሌ ሶማሌ ክልል 66 ሺህአካባቢ ተማሪዎች ጋምቤላ የምትሄድ ወደ 19 ሺህ አካባቢ እነዚህና አፋር አካባቢ ለምሳሌ ወደ 74 ሺህ አካባቢ በዚህ ችግር ምክንያት ከትምህርት ቦታ ውጭ መሆናቸው መረጃዎች ያሳያሉ። በትግራይ ክልልም በትምህርት ዘመኑ ይመዘገባሉ ከተባሉት 2.4 ሚሊዮን ተማሪዎች ውስጥ ወደ ትምህርት ቤት የገቡት 40 ከመቶ ብቻ እንደሆኑ ከክልሉ ትምህርት ቢሮ ለአሜሪካ ድምፅ የደረሰ መረጃ ይጠቁማል። የተባበሩት መንግስታት የሕፃናት መርጃ ድርጅት ወይም በምሕፃሩ ዩኒሴፍ ከአራት ወራት በፊት ይፋ ባደረገው ጥናት ደግሞ በሰው ሠራሽና ተፈጥሯዊ ችግሮች ምክንያት በኢትዮጵያ 7.6 ሚሊዮን ተማሪዎች ከትምህርት ገበታ ውጭ መሆናቸውን ገልጿል። ችግሩ የሚፈጥረውን ጫና አስመልክቶ የአሜሪካ ድምፅ የጠይቃቸው በጅማ ዩኒቨርሲቲ መምህርና ተመራማሪ ፕሮፌሰር ብርሃነ ንጉሴ ሁኔታው በልጆች ላይ ስነ ልቦናዊ ተጽዕኖ ከመፍጠሩም በላይ ለተለያዩ ጥቃቶች እንደሚያጋልጣቸው አስረድተዋል። ልጆች የማደግ በቂ እንክብካቤ የማግኘት መብት አላቸው። ይህ ዓለም አቀፋዊ የሆነ ሕግ ነው ያናቱ ማለት ከትምህርት ጋር ተያይዘው የሚያገኙትንም እንቅስቃሴ ጭምር ነው የሚያጡት። ሁለተኛ ደግሞ ከለላ ሳይኖር ሲቀር ከትምህርቱም ከማጣት ውጭ ላይጠበቁ ይችላሉ። ለተለያዩ ጉዳቶች፣ ለአካላዊ፣ ለስነ ልቦናው፣ ለሴክሹዋል አቢዩዝ እና ለተለያዩ ነገሮችም ሊጋለጡ ይችላሉ። ከዚሁ ጋር በተያያዘ ወደፊት ሊከሰት የሚችለው ማህበራዊ ቀውስም ቀላል እንደማይሆን ፕሮፌሰር ብርሃነ ያመለክታሉ። በደንብ እንክብካቤ ያላገኙ ፍቅር ያላገኙ ያልተጠበቁ ልጆች እኮ የህብረተሰቡ ጸር ነው የሚሆኑት ነገ። የሚገባቸውን ፍቅር ስላላገኙ፣ እንክብካቤ ስላላገኙ እኛን ምን ያደርጉልን ብሎ ወደ እኛ የመመለስ የህብረተሰቡ አሉታዊ ምላሽ የመስጠት ነገርም ይኖራል። አቶ በላይ ስጦታው የተባሉ ባለሙያም ተተኪ ትውልድ በዚህን ያህል መጠን ከትምህርት ቤቱ ውጭ ሲሆን የከፋ ማህበረ ኢኮኖሚያዊ ቀውስ እንደሚያስከትል ለአሜሪካ ድምፅ ተናግረዋል። ለአንድ ሀገር ትልቁና ወሳኙ ዋናው ሀብት የሰው ሀብት ነው። የሰው ሀብት ደግሞ በሙያ በትምህርት፣ በእውቀት የተገነባ ሲሆን ለሀገር ውጤት ማምጣት ይችላል። ይህ ወሳኝ የሆነ የሰው ሀብት ካልተማረ አእምሮ ተቃጠለ ወይም ደግሞ ከዘመኑ ቴክኖሎጂ ግስጋሴ ከዘመኑ ቴክኖሎጂ እርምጃ ውጭ ሆነ ተንጓሉ፣ በኋላ ቀረ ማለት ነው። እድሜያቸው ለትምህርት የደረሰ ህጻናት ትምህርት ቤት ካልዋሉ ለሌላ ላላስፈላጊ ነገር እነሱንም ሀገራቸውንም ለሚጎዳ ልማድ ሱፍ ሁሉ ሊጋለጡ ይችላሉ። ለጎጂ ልማዳዊ ድርጊቶች፣ ለሱሶች፣ ለአደገኛ ወንጀሎች ሁሉ ሊጋለጡ ይችላሉ። ይኸው አምራች ሊሆን የነበረውን ህዝብ አፍራሽ ልታደርገው ነው ማለት ከትምህርት ውጭ ካደረግከው። የዩኒሴፉ ጥናት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ከትምህርት ገበታ የሚርቁ ተማሪዎች እንዲበራከቱ ማድረጋቸውን አሳይተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም በልዩ ልዩ የአገሪቱ ክፍሎች የተስፋፉት ግጭቶች የትምህርት ስርዓቱን እየጎዱት እንዳሉና ጉዳቱን በየጊዜው እየጨመረ መምጣቱን ተናግረዋል። ዶክተር ዮሐንስ በንቲ በበኩላቸው ችግሩን ያባባሰው በግጭት ወቅት ትምህርት ቤቶች ጥበቃ ስለማይደረግላቸው ነው ይላሉ። የተባበሩት መንግስታት የትምህርት ቤቶችን ከግጭት ቀጠና ነጻ ማድረግ ያስፈልጋል የሚል ዲክላሬሽን አለ። እሱ ተግባራዊ እንዲደረግ በሀገራችን በተለያየ ሁኔታ የአድቮኬሲ ስራ እየሰራ ነው የምንገኘው። አንዱ እና ትምህርት ቤቶችን ከጥቃት ከጉዳት ቀጠና ውጭ ማድረግ ተገቢ ነው። አንዱ ተማሪዎች ወደ ትምህርት ቤት መምጣት ያልቻሉበት ምናልባት አንዱ ምክንያት ሊሆን የሚችለው አንዳንድ ጊዜ እንደ ካምፕም አገልግሎት ላይ የሚውልባቸው አጋጣሚዎች አሉ። የተፈናቀሉ ዜጎች እንደ መኖሪያ ቤት ይጠቀሙበታል ትምህርት ቤቶችን። ይሄ ትክክል አይደለም ብለን በምናገኛቸው መድረኮች እየገለጽን ነው። ስለዚህ በግጭት ውስጥ ቀጥታ ሚና ያላቸው ወገኖች ጥንቃቄ ማድረግ ይገባቸዋል ብለን እናስባለን። ችግሩ በእጅጉ አሳስቦናል፣ ሁሉንም ወገን ሊያሳስበው ይገባል ያሉት ዶክተር ዮሐንስ ተማሪዎች ወደ ትምህርት ቤት ለመመለስ እንዲችሉ ግጭቶች በሰላም እንዲፈቱ ጥሪ አቅርበዋል። ዘላቂ መፍትሄ ይሆናል ተብሎ የሚታሰበው ሰላም መፍጠር ነው። እንግዲህ ጥያቄዎች ይኖራሉ መቼም እነዚህ ጥያቄዎች አድማጩም በአግባቡ አዳምጦ መፍትሄ የሚመጣበትን ሁኔታ ቁጭ ብለው መዋየት ከተቻለ መፍትሄ ሊመጣ ይችላል። መታሰብ አለበት። ሰከንድ ብሎ ማሰብ ያስፈልጋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋም ባለፉት አምስት ዓመታት ሲካሄዱ የቆዩት ያላባሩ ግጭቶች ዘርፉን ዋጋ እያስከፈሉት እንደሆነ ገልጸው የፖለቲካ ልዩነትን በሰላም መፍታት እንደሚያስፈልግ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል እናመሰግናለሁ። በየዓመቱ በተሰማሩበት መስክ ልቅና ላስመዘገቡ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ድንቅ ነች ልዩ የሽልማት መርሃ ግብር ከሰሞኑ ተካሂዷል። እሱን አስመልክቶ ያጠናቅረውን ዘገባ በመቀጠል እናሰማችኋለን። የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናውናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅ ነሽ ይሰኛል። ሽልማቱን ካሰናዳው አካል መስራቾች መካከል አንዱ የሆነችው እና የዘንድሮ ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅ ነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ አስረዳለች። እንግዲህ ድንቅነሽ የምናከብረው በየአመቱ ማርችን እየጠበቅን ነው። ማርች ደግሞ በዓለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው። ማርችን ጀነራል እኛም እንግዲህ እንደ ድንቅ ነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለሁትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱ ተምሳሌትም የሆኑ ሰዎችን ነው አብረን የምናወጣው ማለት ነው። በሰሜን አሜሪካ በሚኖሩ ትውልደ ኢትዮጵያን ዘንድ መሰል የአክብሮትና መስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ የነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮ ሽልማት ኃላፊ ሀሊማ በሽር ናት። ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታቸው የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዲሁ ተሰባስበን ስንወያይ ለምን እኛ እንጀምረውም በኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመር ነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል፣ እኩል እድል በተለያየ ጎዳና፣ በትምህርቱም፣ በስራውም፣ በሁሉም እኩል እድል እንድንሰጣቸው፣ እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን፣ አለም በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑ፣ ሁላችንም እኩል ነን። ያንን የሚደግፍና ያንን እንድናስተውል እና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ። በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ስነ ስርዓት ሰባት ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሀን የተረፈ አገልግሎት እንዲሰጥ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል። በጣም ነው ደስ ያለኝ በራሳችን በሀገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው የማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛ ውስጥ ስላካተቱኝ በጣም ደስተኛ ነኝ፣ ከልቤ ላመሰግናቸው ወዳለሁ። ለበርካታ አመታት ከዩናይትድ ስቴትስ በተሻገሩ የሰብአዊ ተግባራት የብዙሃንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀው ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ ያደራ አድርገው ቆጥረውታል። ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖራል ጠርተው እንደዚህ አይነት ሽልማትም ስለሰጠኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲ ሆነን እዚህም አገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ብዬ ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው ያሳየኝ እና በጣም ደስ ብሎኛል። በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛዋ ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማሐፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጂሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋር ትሆናል የሚያደርገው ሚስጥር ምንድን ነው? ግቡ ዲግሪው ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ፣ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው። በጣም በቃ ፊውል አድርጎ ከአንዱ ወደ አንዱ የሚያስኬደው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴት ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ብዙ ብዙ ያስከፍላል፣ ዋጋ ያስከፍላል። ሰርግ፣ የጓደኛ ሰርግ አለ አይደለም የተለያዩ እንትኖች ጌቫፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጌቫፕ ማድረግ ነበረብኝ። በዛ ውስጥ በማልፍበት ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆን የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂትን በላችሁ። ይህ ምሽት የመስጋናና የአክብሮት ምሽት ብቻ አይደለም። ትውልድ ኢትዮጵያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል። ለዚህ ሽልማት መሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም። የብዙ ሰዎች ሰፖርት አለበት። ልጆቼ አራት ልጆቼ ቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት ቢ አይኖረው በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ ለወደፊቱ ጀኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ውስጥ ቁጭ ብሎ ማድረግ እንደሚችል እኔ ሊቪንግ ዊትነስ ነኝ ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ድንቅ ነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ እድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባለ አደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልድ ኢትዮጵያውያን ሕጻናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሃሁ ለርን ተቋም መስራችና በጎ ፈቃደኛዋ ፈቃደኛ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ላበረከተችው ብዙሃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ከሀናን ጀምሮ። አመሰግናለሁ። በጣም ደስተኛ ነኝ፣ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ወደፊት ብዙ ነገር እንዳድርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ። ምንም አልሰራውም ገና። ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ። እውነት ለመናገር በጣም ተገርሜ ያለው። ይሄንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት በሆንም፣ ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው። የዛሬ አምስት ዓመት ገደማ የጋራ ሕልም ባላቸው ስድስት ኢትዮ አሜሪካውያን ሴቶች የተቋቋመ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅ ነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው እየተከታተላቸው የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። እስራኤል በጋዛ የሀማስ ታጣቂዎች ላይ በምታካሄደውና ና ስድስት ወራትን ባስቆጠረው ጦርነት ትውልደ ቤተ እስራኤላውያን መስዋዕትነት እየከፈሉ ነው። አንዳንዶቹ በጥቅምት ሰባቱ ጥቃትና ከዚያም በኋላ በጋዛ እየተካሄደ ባለው ጦርነት ልጆቻቸውን አጥተዋል። ሆኖም አብዛኞቹ ደግሞ በድህነትና በትምህርት እጦትም እየተሰቃዩ ስለመሆኑ ይሰማል። ይህንን አስመልክቶ አዣንስ ፍራንስ ፕሬስ ያጠናቀረውን ዘገባ ስመኝሸ ቆይታ አሰማናለች። ይገባል አያሌው እንደ አውሮፓውያን አቆጣጠር በ2012 ከልጇ ጋር ከኢትዮጵያ ወደ እስራኤል ከተሰደደች በኋላ በአዲሱ ቤቷ ተንከባክባ ያሳደገችው ልጇ በጥቅምት ሰባቱ የሀማስ ጥቃት ተገደለባት። ይኸው ሳይታሰብ ሳይታለም ተፈጠረ እና አሁንም ልጄን ምንም አላምንም። መቼም ቢሆን መቼም እኔ ልጄን አላምንም። ስለማርሞቷን ብዬ ማምነው ነገርም የለኝም እና ከባድ ነው ነው ምንም ማለትም አልችልም፣ ቃላትም ያጥረኛ፣ እንጃ ማቸ እንደማ ምንም እንጃ። እና ከባድ ነው። እና ተመስገን ላምላክ ከቲውም አሁን እንደዚህ ራሴን ተቆጣጠሬ ከቲውም እንደዚህ እያወራ እንጂ እንደዚህ ማለት አልችልም የነበር ራሴን ተቆጣጠሬ ስለ ነው። እና ከባድ ነው። ምንም ማለት አልችልም። ይገባል። አሁን ሁሉን አክባሪ ስትል በእንባ በምትገልጸውና በሀያ አንድ ዓመቱ በተሰዋው ወታደር ልጇ ትልቅ ሀዘን ላይ ናት። ሆኖም ለእስራኤል ባለስልጣናት የምታስተላልፈው አንድ ምኞት አላት። ኢትዮጵያ ውስጥ የቀሩት ዘመዶቿ ወደ እስራኤል እንዲመጡና ቤተሰቦቿ አንድ ቦታ እንዲሰባሰቡ። ስድስት ወር ያስቆጠረውና እስራኤል በጋዛ በሚገኙ የሐማስ ታጣቂዎች ላይ የምታካሄደው ጦርነት ወደ 170 ሺህ የሚጠጉ ትውልደ ኢትዮጵያዊ ወይም ቤተ እስራኤላውያንን የተደበላለቀ ስሜት ውስጥ ከቷቸዋል። በእርግጥ ለሀገራቸው ተዋግተው በጦርነቱ የተሰዉ ወታደሮች ክብር ይሰጣቸዋል። ከእስራኤል ባህልና ተቋማት ጋር ለመዋሃድ የተሳካ ጥረት ማድረጋቸውንም ያመለክታል። በተመሳሳይ ጊዜ ደግሞ አብዛኞቹ ቤተ እስራኤላውያን በከፍተኛ የገቢ እጥረትና የትምህርት እድል እጦት የሚሰቃዩ ናቸው። አሁንም በኢትዮጵያ አማራ ክልል ደጋማ አካባቢዎች የሚኖሩና ከነርሱ ጋር መቀላቀል ያልቻሉ ዘመዶቻቸውንም ይናፍቃሉ። ጊል ኤልያስ የቤተ እስራኤላውያን መብት አቀንቃኝ ሲሆን ትውልድ ኢትዮጵያውያኑ በጦርነቱ እየከፈሉት ያሉትን ዋጋ እንዲህ ይገልጸዋል። ምን ያክል መስዋዕትነት እየከፈልን እንዳለን ቁጥሩ ላይ ማየት ይቻላል። ኢትዮጵያውያን ከእስራኤል አጠቃላይ ሕዝብ ወደ አንድ ነጥብ ሰባት ከመቶ ነን፣ ነገር ግን ከሞቱት ወታደሮች ውስጥ አምስት ከመቶ የሚሆኑት ኢትዮጵያውያን ናቸው። እነዚህ የስሜት መደበላለቆች ልክ እንደ ይገባልና ሟች ልጇ ማሩ አለም በአንድ ጣሪያ ስር በሚኖሩ ሁለት የተለያዩ ትውልዶች መካከልም ይታያሉ። ሀዘኗን የሚገልጽ ጥቁር ልብስ ለብሳ እንባዋ እየፈሰሰና ሳግ እየተናነቃት የምታወራው ይገባል የልጇ ወታደራዊ አገልግሎት ሁልጊዜም በፍርሃት እንድትኖር ያደርጋት እንደነበር ትናገራለች። እማዬ ምንድ ነው ችግሩ? ለሀገሬ ለመስራት እኮ ነው የሚሄደው። እኛ እስራኤልን ካልጠበቅናት እስራኤል ጠባቂ አይኖራትም። ደግሞም ስለማትወጪና ስለማታይ ነው እንጂ ብቻዬን አይደለሁም። የሚጠብቋቸው የቤተሰብ አባላት ያላቸው ሌሎችም ጓደኞች አሉኝ ይለኝ ነበር። የማሩ ወንድም ተማረ በቃሉ በወንድሙ ሞት ቢያዝንም ራሱን ለሀገሩ አሳልፎ በመስጠቱ ግን እንደ ሰማዕት ነው የሚቆጥረው። በቃ ስለ ሀገር ፍቅር በደንብ አርጎ ጠልቆ ያውቃል ስለዚህ ለሀገሩ የትኛውም ነገር መሆን ይችላል። ያው የሆነውም ምንም ማስረጃ ያስፈልገውም እንዳይሆ ገብተዋል። ያው ሳክሪፋይስ ከመሆን ድረስ ነው ሁኗል። የመጨረሻው የሀገር መስዋዕትነት ሳክሪፋይ መሆን ነው። ስለዚህ ሁኗል ማለት ነው፣ መስዋዕት ሁኗል። እናቱን ይገባልን። ግን ምናልባት ከዚህ በኋላ የሚያጽናናት ኢትዮጵያ ውስጥ ያሉ ወንድም እህቶቿና ሌሎች ዘመዶቿ ወደ እስራኤል መምጣትና መገናኘት የሚችሉ ከሆነ ብቻ ነው ትላለች። የእስራኤል ባለሥልጣናት በእግዚአብሔር እርዳታ ቤተሰቦቼን ወደዚህ እንዲያመጧቸው ጠይቃለሁ። የእስራኤል ባለሥልጣናት በዚህ ቢረዱኝ ደስ ይለኛል። ልጄ ለዚህ ሀገር ሕይወቱን አሳልፎ ሰጥቷል። ቤተ እስራኤል በመባል የሚጠሩት የኢትዮጵያ አይሁዳውያን ማህበረሰብ አባላት ወደ እስራኤል የመጡት ከ1980ዎቹ እስከ 1990ዎቹ መጀመሪያ ባሉትና በአፍሪካ ቀንድ ከባድ ረሃብና ጦርነት በነበረበት ወቅት በድብቅ በተካሄዱ በረራዎች ነው። ወደ ኋላ የቀሩት ቤተ እስራኤላውያን ፈላሻ ሙራ በመባል ይጠራሉ። ትርጉሙ ተንከራታች ማለት ሲሆን በ18ኛውና በ19ኛው መቶ ክፍለ ዘመን በአብዛኛው በግዳጅ ወደ ክርስትና ሃይማኖት የተለወጡ የአይሁድ ዝርያዎች መሆናቸውን ያመለክታል። ፈላሻዎች አይሁዳውያን መሆናቸውን ቢገልጹም በአይሁድ መሪዎች እውቅና ባለማግኘታቸው ለሁሉም የአይሁድ ዝርያዎች የእስራኤል ዜግነት በሚያረጋግጠው የመመለስ ሕግ ወደ እስራኤል መሄድ አልቻሉም። ወደ እስራኤል የሚወስዳቸው አይሮፕላን የሚመቻችላቸው በቤተሰብ ማገናኘት ሕገ ደንብ መሰረት ቢሆንም ጥያቄ አቅራቢዎች በአሁኑ ሰዓት እስራኤል ውስጥ የሚኖር ወላጅ ሊኖራቸው ይገባል። በዚህ ምክንያት በሺዎች የሚቆጠሩ ፈላሻ ሙራዎች አንድ ቀን የእስራኤል ባለስልጣናት የተሻለ ብልጽግና እናገኛለን ብለው የሚያስቡትን ህይወት እንዲጀምሩ የጉዞ ተስፋ ይሰጠናል ብለው በመጠባበቅ ይኖራሉ። ይገባልና ማሩም ፈላሻ ናቸው። ነገር ግን ማሩ ወደ እስራኤል ሲመጣ ገና የዘጠኝ ዓመት ልጅ ስለነበርና በቀላሉ ሂብሩ ቋንቋ መማርና ጓደኛ ማፍራት ስለቻለ ከእናቱ የተሻለ ህይወት ነበረው። እስራኤል በሚገኘው ቤትበርል ኮሌጅ ውስጥ መምህር የሆኑትና በስደተኛ ቤተሰቦችና ለአደጋ ተጋላጭ በሆኑ ስደተኛ ወጣቶች ዙሪያ ጥናት የሚያጠኑት ዶክተር ሊያት ያክኒች በቤተ እስራኤላውያን ቤተሰቦች ውስጥ ይህ አይነቱ ልዩነት በብዛት እንደሚታይ ያስረዳሉ። ወላጆቻቸው ደካማ እንደሆኑ በሚያስቧቸው ቤተሰቦች ውስጥ ያደጉ ብዙ ወጣቶችን አገኛለሁ። በእርግጥ ጽናታቸውና ስደትን ተቋቁመው ማለፋቸውንም ያደንቃሉ። ነገር ግን እስራኤል ውስጥ ያለው ኑሯቸውን ያለ ቤተሰብ ድጋፍ በራሳቸው መወጣት አለባቸው። ወጣቶቹ ከሚደርስባቸው ችግሮች አንዱ እንደ አውሮፓውያን አቆጣጠር በ2019 ከፍተኛ ብጥብጥ የተፈጠረበትን የተቃውሞ ሰልፍ በበተነው ፖሊስ የሚደርስባቸው መድሎ መሆኑን ቤተ እስራኤላውያን የመብት አቀንቃኞች ያስረዳሉ። ዶክተር ያክኒች ግን በአጠቃላይ ሲታይ ቤተ እስራኤላውያን ከማህበረሰቡ ጋር የመዋሃድ ጥረቶች እየተሻሻሉ መጥተዋል ይላሉ። አይሁዳውያን ናቸው፣ እስራኤላውያን ናቸው፣ የዚህ ማህበረሰብ አባል ነን ብለው ያስባሉ። አንዳንዴ ማህበረሰቡ ጉዳት ሊያደርስባቸው ይችላል፣ ግን እንደዛም ሆኖ የእነሱ ስፍራ እዚህ እንደሆነ ያስባሉ። አሽከሎን በተሰኘው የእስራኤል ከተማ የሚኖረው ቤተ እስራኤላዊው የመብት አቀንቃኝ ጊል ኤልያስ በጥቅምት ሰባቱ ጥቃት ከተገደሉ አምስት መቶ እስራኤላዊ ወታደሮች ውስጥ ሀያአራቱ ና ከዛ በኋላ እየተደረጉ ባሉ ወታደራዊ ዘመቻዎች እየሞቱ ያሉት አብዛኞቹ ወታደሮች ትውልደ ኢትዮጵያዊ መሆናቸውን ይገልጻል። በመሆኑም ጦርነቱ በትውልደ ኢትዮጵያዊው ማህበረሰብ ና በሰፊው እስራኤላውያን መካከል ያለውን ውጥረት ያረግባል ብሎ ተስፋ ያደርጋል። ከጥቅምት ሰባቱ ጥቃት ወዲህ የተሻለ አንድነት ይኖራል ብለን ነው የምናስበው። እርስ በእርስ መተሳሰብ እንጂ የቀድሞ ጦርነታችንን አንዋጋም። የእስራኤል ጦር ወታደሮቹ የትኛውን ማንነት እንደሚወክሉ የሚገልጽ መረጃ የለውም። ነገር ግን በጣም ጠንካራ ባለቤትነት የሚሰማው ማህበራዊ ትስስር እንዳለ ጌል ያሰምርበታል። በጥቅምት ሰባቱ ጥቃት ልጁ የቆሰለበት ሳቫት ፋርዳ የቅርብ ድርጊትም ይህን ይገልጸዋል። ቤተ እስራኤላውያን በሚያዘወትሩበት ገበያ ስፍራ በመግባት የሆስፒታል ጋውን ያደረገ ልጁ ከቀድሞው የእስራኤል መከላከያ ሚኒስትር እና አሁን የእስራኤል ጦር ካቢኔ አባል ከሆኑት ቤኒጋንዝ ጋር የተነሱትን ፎቶ በማሳየት ሀገራችን እስራኤልን እንወዳለን፣ ሀገራችን ስትሞት ከምናይ መሞት እንመርጣለን ሲል ስሜቱን ገልጿል። በአዣንስ ፍራንስ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። በአደገኛ ሁኔታዎች ውስጥ ደህንነት ይሰማቸው ዘንድ ሕግ አስከባሪዎች ብቻ የጠቀሟቸው የነበሩ ትናንሽና ርካሽ ከሰውነት ጋር የሚጣበቁ ካሜራዎች አሁን ላይ ለመደበኛ ዜጎችም ተደራሽ መሆን ጀምረዋል። ይህንን የተመለከተውን ዘገባ በመቀጠል እናሰማችኋለን። የዩናይትድ ስቴትስ ፍትህ መስሪያ ቤት በሰውነት ላይ የሚታሰሩ ካሜራዎች ብዙ ጊዜ የህግ አስከባሪዎችን ደህንነት ለማሻሻልና ከፍተኛ ጥራት ያላቸውን ማስረጃዎች ለመሰብሰብ ለጥቅም እንደሚውሉ ይገልጻል። አሁን መደበኛ ዜጎች አነስተኛና የተሻለ ተመጣጣኝ ዋጋ ያላቸውን መሰል መሣሪያዎች ለደህንነታቸው ሲሉ መግዛት፣ መጠቀም ይችላሉ። የዚህ አንደኛው ምሳሌ ፎንካም የተሰኘው አነስተኛ በሰው ሰራሽ ልቦና የታገዘ ታላቅ የደህንነት አጋር ስለመሆኑ የተነገረለት ካሜራ ነው። በልብስ ላይ በቀላሉ የሚጣበቀው ካሜራ ግለሰቡ ለ አደጋ መጋለጡ በተሰማው ጊዜ ሁሉ ሊያበራው ይችላል። ቫውተር ኮኒንግስ የፎንካም መስራችና ካሜራውን ያበለጸገው የንድፍ ተቋምም ባለቤት ናቸው። ለምሳሌ በርካታ የአውቶቡስ ሾፌሮችና ሌሎች ለአደጋ የሚጋለጡ ሰዎች ከአልባሳት ጋር የሚጣበቁን ካሜራዎች ውድ በመሆናቸው ሳያገኟቸው ቆይተዋል። ለመሰል መሳሪያዎች አብረው ሊዘረጋ የሚገባው መዋቅርም በጣም ውስብስብ ነው። እኛ ይህንን ውስብስብ ሁኔታ ለመቀነስ ተንቀሳቅሰናል። ፎንካም ተጠቃሚዎቹ አደጋ በሰማቸው ቅጽበት ካሜራውን በመጫን የቀጥታ ቀረጻ እንዲጀምሩ የሚያስችል መተግበሪያም አካተዋል። ሁኔታው ከተባባሰ ሁለተኛ ጊዜ ቁልፉን ተጭነው ዝግጅ ወደሆነው የአደጋ ጊዜ ተጠሪ የማንቂያ ደውል ለመላክም ይችላሉ። የስልካችሁን ቴክኖሎጂ በመጠቀም በመጠኑ በጣም ትንሽና የበለጠ ተመጣጣኝ ልናደርገው እየጣር እንገኛለን። የስልክ ማዕከላዊ መልእክት ማቀናባበሪያ ሲፒዩን በመጠቀም ከመደበኛ አናሳ ካሜራዎች በተሻለ በአብዛኛው የሰው ሰራሽ ልቀትን መሰረት ያደረጉ ካሜራዎችን መስራት እንችላለን። መደበኞቹ ካሜራዎች መሰል ቺፖችን በውስጣቸው አልያዙም። መሳሪያው ከአደጋ ጊዜ ተጠሪው ጋር የመረጃ ልውውጥ እንዲኖርም ያስችላል። በዚህ መሠረት የቀጥታ ቪዲዮን ስርጭትና የካሜራ ተጠቃሚውን መገኛ ስፍራ መረጃዎችን ያቀብላል። ፎንካም የቁጥጥር ማዕከሉ የቡድን ተጠቃሚዎች ያሉበትን ስፍራዎችን እንዲ ያውቁና የድረሱልን ጥሪዎችን እንዲመልሱም ያስችላል። ካሜራው ወንጀልን የማድረቅ ትልቅ አቅሙ የቪዲዮ ስርጭት ወደ መረጃ ቋት የሚያመራ መሆኑና ከቆይታ በኋላ ለማስረጃነት ከመዋሉ ይመነጫል። ለግዢ ዝግጅ የሆኑት ከሰውነት ጋር የሚታሰሩ ካሜራዎች ለተጠቃሚዎችና ለወዳጆቻቸው ተጨማሪ የደህንነት እርምጃዎችንና የአእምሮ ሰላምን ለመስጠት ያስችላሉ ተብለዋል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ኃብታሙ ስዩም በመስተንግደው በቅንብሩ ደግሞ ንጉሥ ታምር አብረናችሁ ነበር። መልካም ምሽትንላችሁ